በመጀመሪያ ደረጃ ለጊዜያችሁና ለትብብራችሁ እናመሰግናለን። አስቀድማችሁ ግን እስቲ ራሳችሁን ብታስተዋወቁ በአቶ ጌታቸው እንጀምር። ጌታቸው አረጋው ይባላለሁኝ ትግርኛ የሚዘጋጅ አንድ ውራይና የሚባል መጽሄት ማኔጅንግ ዳይሬክተር ነው። አቶ መሐሪ ዮሐንስ ሃያ አምስት ይባላሉ። በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂ ጥናቶች መምህር ነኝ። የውይይታችን ርዕስ የሚሆነው ህወሓት ለሶስት ሳምንታት ያህል ግምገማ ላይ እንደቆየ ተናግሯል። መግለጫ አውጥቷል፣ ባለፈው አርብ። በግምገማው መሰረት አንዳንድ የደረሰባቸው ነጥቦች አሉ። መጀመሪያ ላንበባቸውና አንድ በአንድ እንወያይባቸዋለን። በግምገማው መሰረት የስትራቴጂያዊ አመራር ቦታ ያለው የህወሓት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት እንዳሉበት የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት እንዳለበት እንዲሁም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበት በጥሞና ገምግሟል ይላል። እና እንግዲህ እነዚህ አብይ ነጥቦች ይመስሉኛል። አንድ በአንድ እንነጋገርበትና መጀመሪያ አሁን በግምገማው መሰረት የስትራቴጂያዊ አመራር ቦታ ያለው የህወሀት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው፣ በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው ገምግመናል ይላል። እስቲ ይህን ነው በመጀመሪያ በአቶ መሐሪ ዮሐንስ እንጀምር። አመራሩ የአንድነት መንፈስ የዓላማ አንድነት መሰረት ያደረገ ግንኙነት እንደሌለው እንዲሁም ደግሞ መጠቃቃት ወይም ደግሞ መከላከል ወይም ደግሞ በጥቅምህም ለማጠበቅ የሚደረግ ተጠያቂ እንዳይሆን እርስ በራሳቸው እየተከላከሉ የሚል አይነት መንፈሶች አሉ። ስትራቴጂክ አመራር እንዳልነበረን ገምግመናል ሲባል በአንድ ወቅት የተፈጠረ ክስተት ብቻ አይመስለኝም። የረጅም ጊዜ ውጤት ነው በእኔ እይታ ማለት ነው። ይሄ ማለት እንግዲህ ድርጅቱ ውስጥ ወደ በዚህ አይነት የስትራቴጂክ አመራር እጦት እንዲደርስ ምን አይነት ብዙ ምን አይነት መንገድ ነው የተካሄደው ብለን ስንገመግም ምናልባት ላለፉት አስራ ስድስት አስራ ሰባት አመታት ወይ አስራ አምስት አመታት የተከማቸ ችግር ነው ብለን ንወስደው የምንችል ነው። ምናልባት ከየት ይጀምራል ካልን ድርጅቱ በአንድ ሰው የተንጠለጠለ የአንድ ሰው አመራር የበላይነት የተረጋገጠበት ሌላው ደግሞ የአንድ ሰው የአንድ መሪ ፎሎወር ሆኖ የቆየበት ሁኔታ ነበረ። እስከ የቀድሞ ጠቅላይ ሚኒስትር ወይ የድርጅቱ ሊቀመንበር የነበሩት አቶ መለስ ከማለታቸው በፊት የነበረው ማለት ነው። ዘን አቶ መለስ ሲሞቱ፣ አንድ ሰው ይመራ የነበረው ድርጅት ኦልሞስ መሪ አልባ ሆኖ ቀረ እንደማለት አይነት አንድምታ ያለው ይመስለኛል። ከዛም ቀጥሎ ይሄ መጠቃቃት እና መከላከል መከላከል እርስ በርስ መርህ መሰረት አድርጎ ከመታገል ይልቅ ቡድን ሰርቶ አንዱን አንዱን ተከባካይ ዘንድ በመሀሉ የድርጅት ዓላማ የህዝብ ጥያቄዎች እነዚህም ተኮላሽቶ የሚቀርበት እድል ነበረ የሚባለው። ለኔ እንኳን ይሄ አዲስ ነገር አይመስለኝም። ለረጅም ጊዜ የቆየ እንደ ካልቸርም ይመስለኛል። የቴሌፍ ውስጥ እና ረጅም የሆነ ባክግራውንድ ያለው ችግርም ይመስለኛል። ለውጥ ይመጣል ተብለናል። ምን አይነት ለውጥ ነው? ችግር አለብህ የተባለው አመራር ሪኮንሲል አድርገው ዲፈረንሶችን ነው እየወጣ ያለው ወይስ አንዱ አንዱን አጥቅቶ አሸናፊ ቡድን ነው ለውጥ ይዤ እየመጣሁ ነው እያለን ያለ። ምናልባት ለውጡ ምን አይነት ለውጥ ይሆናል? ለምንድን ነው የሚጠቅመው ለውጡ? ለማን ዓላማ ነው? በማን በማን ለሚመጣው፣ በማንስ ማስኬድ ይቻላል? ይህንን ለመለወጥስ ድርጅቱ ምን አይነት አቅም አለው ወይ የሚለው ብዙ ጥያቄዎች ሊያስከትል ይችላል። እንዲሁ ስትራቴጂካ አመራር ሲባል ምንድን ነው? ስትራቴጂክ የሆኑ ስህተቶች ተሰርተዋል። እነዚህ ስትራቴጂክ ስህተቶች በየጊዜው በኢትዮጵያ ፖለቲካም በትግራይም ብቻ ስናየው፣ እንዲሁም ደግሞ በአፍሪካ ቀንድ በተለይ ትግራይ ከፖለቲካል ኢኮኖሚ ተወዳዳሪነትን የሚያወጣ ኤርትራ መንግስት ጋር ያለው የኖ ዋርን ኦፊስ ፖሊሲ ትልቁ ስትራቴጂክ ሚስቴክ ይመስለኛል። እና ይህንን ለመፍታት አስበህ ነው ወይ የስትራቴጂክ ሊደርሽፕ የለም ብሎ እየገመገመ ያለው ድርጅት ወይስ ድርጅቱ ሁሉን ማርቻ ከመሰረተ ስትራቴጂክ ሊደርሽፕ እጦት አለን እያለ ያለው ያም ሆነ ይህ ግምገማዎቹ ትክክል ናቸው። ነው ትክክለኛ ና መሬት ላይ ያሉ እውነታዎች የሚያንጠባርቁ ናቸው። ዲታይል ላይ ግን ስንገባ ገና በጥያቄ ምልክት የሚቆይ ይሆናሉ። አቶ ጌታቸው አረጋዊ፣ ያው ይሄ የመጀመሪያው ግምገማ የስትራቴጂክ አመራር ማነስ ከ የጋራ አላማ አለመኖር እና ፕሪንስፕል ሊሆነ ግንኙነት አለመኖር ምናምን ተያይዞ የሚታይ ነገር ነው። አሁን ህወሀት ሲገመግም እንደ ፖለቲካል ፓርቲ ከውዝ አለው ለህዝቡ የሚመራበት ስትራቴጂዎች ፖሊሲዎች አስተሳሰቦች አሉት የሀገሪቱ ጥያቄ ለመመለስ የተዘጋጁ ስትራቴጂዎች እና ፖሊሲዎች ናቸው ብሎ አምኖ ግን አሁን ያለው ስትራቴጂክ አመራር እነዚህ ፖሊሲዎች እና ስትራቴጂዎች በደንብ አውቆ ኢንተርናላይዝ አድርጎ እና በሀገሪቱ በክልሉም የሚፈጠሩ አዳዲስ ሁኔታዎች እየተከታተለ በደንብ እነሱን ተገንዝቦ ምንጫቸውን አውቆ መፍትሄ የማስቀመጥ አቅሙ አንሰዋል ነው መልዕክቱ። እነዚህ ሁኔታዎች እንግዲህ እናንተ እዛው ሆናችሁ በቅርብ በምታዩት በግልጽ የሚንጸባረቁባቸው ሁኔታዎች ነበሩ። በዛው ሊቀጥሉ ይችላሉ። አቶ ጌታቸው፣ አዎ ያው ተሰብስቦ ይህን መግለጫ ስላወጣ ነው ስመነሻ አድርገን እየተዋየ ያለ ነው እንጂ ህዝቡ እና የሚመለከተው ሁሉ ይሄን ነገር እያለው ቆይተዋል። ቀደም ብሎ ማለት ነው። የህወሓት አመራር ከድሮ ምንድን ነው የነበረው ብቃቱ? ለምንድን ነው ችግሮችን ተቋቅሞ ወደ ድል የመጣ ብለን ስናይ የመጀመሪያ ዋናው ቁልፍ ጉዳይ የጋራ ዓላማ መኖር ነው። የህዝቡን ትክክለኛ ሁኔታን ግንዛቤ ውስጥ በማስገባት ከዛ ተነስቶ አቅጣጫ ማስቀመጥና ለዛ የተቀመጠው አቅጣጫ ደግሞ እስከ የህይወት መስዋዕት መክፈል ቁርጠኛ መሆን ነው ዋናው የነበረው መገለጫው። ይሄ ነገር በሂደት እንዴት እየተቀየረ እንደሄደ እና አሁንም ላይ እንዳለ ብዙ እየተባለ ቆይተዋል። መሀሪ እንዳነሳው ከመለስ ጋር ተያይዞ ሁሉም ነገር መለስ ጠቅሎ ይዞበት የነበረ ሁኔታ ነው የነበረው። አመራር በአንድ ቀን የሚወጣ የሚመረት አይደለም። በሂደት ነው አመራር የሚመጣው፣ እና ሂደቱ ያፈራቸው ያመጣቸው አመራሮች ብቁ አመራሮች ከከፍተኛ አመራር ቦታ እንዲለቁ ተደርገዋል፣ በመተካካትና ባጋጠመ ልዩነት ማለት ነው። ስለዚህ መለስ ብቻ ሆኖ የሀገሪቱን አጠቃላይ ሁኔታ እየተከታተለ መፍትሄ የሰጠ አመራር የሚሰጥበት ሁኔታ ነው የነበረው። ስለዚህ አንፎርኔት ሊሱ ሲያልፍ እነዛ ሰዎች እዛች ቦታ ተቀመጡና ችግር ተፈጠረ። አሁን ያለው አመራር በጣም ኮራትድ ላይሆን ይችላል፣ መጥፎ የሆነ እንትን መገለጫዎች ላይኖሩ ይችላል። ግን አቅም ስለሌለው በደንብ እየመራ አይደለም። አሁን ያመነበትና ትክክል ነው ችግሬ ነው ብሎ የመጣ እንጂ አሁን የመጡ አሁን የታዩ ችግሮች አይደሉም። ህዝቡ ውስጥ የታዩ ያሉ ችግሮች መፍታት አልቻለም ይህ አመራር ወደፊት ሊወስደን አልቻለም። ባለፈው በተመዘገቡ እድሎች ነው እየኖረ ያለው፣ ታሪክ ላይ ነው እየኖረ ያለው እያልን እየተናገርን ነበር። ይሄ ነው ሪያሊቱ። የህወሀት ማዕከላዊ ኮሚቴ ባወጣው መግለጫ ላይ ያለው ሌላ ነጥብ ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት አሉበት ይላል። በዚህ ላይ እንግዲህ አቶ መሐሪ ዮሐንስ፣ ይህም በተደጋጋሚ ሲባል የነበረ ነው። ጌታቸው ቅድም እያነሳው ነበረ። አብዛኞቹ አሁን ድርጅቱ ለረጅም ጊዜ ችግር የለብኝም ጥሩ ነው ያለሁት ጥሩ እየሰራ ሆኖ ብሎ ሲያነሱ እንትን ሲላቸው የነበሩት ነገሮች ሌላው ህዝብ ደግሞ የተለያዩ ምሁራኖች ወይ የሚዲያ ሰዎች አናሊስቶች በየጊዜው ነው ይህንን ችግር ያለባቸው ሲባሉ አይ የለም እያሉ መጨረሻ ላይ ነገሮች ከቁጥጥራቸው ውጭ ለመሆን እንትን ሲል ነው እየተቀበሉት ያሉት። በእርግጥ ወረ ዴሞክራት ሁነናል ስንል በየትኛው የዴሞክራሲ መለኪያ ነው የሚለው ምናልባት እንዳይሰሳብን እንጂ አሁን ድርጅቱ እመራበታለሁ የሚለው መስመር አቤታዊ ዴሞክራሲ ነው። አቤታዊ ዴሞክራሲ ደግሞ ዴሞክራሲ ብሎ የሚያስቀምጠው ገደብ ያለው ዴሞክራሲ ነው፣ ወይም በሰለጠኑት ሀገራት ያለው ዴሞክራሲ አይነት አይደለም። ሊሚት ያደርጋል ድርጅቱ በውክልና ነው የሚመራው። የድርጅቱ ዋና ሶሻል ቤዝ የሚባሉ ገበሬው ነው። ላባደሩ ያለው የለም በመሬት ላይ እውነተኛ ላባደር አለ ሌላ ጉዳይ ሆኖ፣ ዴሞክራሲን ገደብ ሲያደርግ ሰፊው ገበሬና በላባደሩ በንዑስ ባለሀብቱ ደግሞ በጥፋት እና አነስተኛ ያላቸው በከተማ ያሉት የህብረተሰብ ክፍሎች እነዚህን ወክዬ ትግል አደርጋለው የሚል ነገር አለ። ደን እዚህ ላይ ምንድነው ገደብ ያደርጋል። በሀገሪቱ ህገ መንግስታዊ ስርአት በፈቀደላቸው መንገድ ተመዝግበው ዲሞክራሲያዊ፣ ሰላማዊ የሆነ ትግል የሚያደርጉት ፓርቲዎችን እንደ አማራጭ ፓርቲ ሳይሆን እንደ ጠላት የማየት ቴንደንሲ አለ። ምናልባት ይሄ ሁሉ እንደምንለው ድርጅ ቴሌፍ በትግል ወደ ስልጣን የመጣ ፓርቲ ነው ጊዜ ጀምሮ ይዟቸው የመጡ ካልቸሮች አሉ። ፖለቲካል ካልቸሮች በቀላሉ የማይለቁን በነዛም ተያይዘን አሁንም ቢሆን ግን ይሄ የጸረ ዲሞክራሲ የሚባለው ሀሳብም እንደ የሀሳብ አማራጭ ወይ የሀሳብ ብዝሀነት ፕሉላሪዝም እንደ ሀብት ያለ መቀበል ተጠቃሚ ፓርቲዎች እንደ ገንቢ የዲሞክራሲ ግንባታ ተዋናይ አካላት ከማየት ይልቅ እንደ ጠላት የመቁጠር እንዲሁም ደግሞ የተለየ ሀሳብ የሚያመነጩ ሰዎችም ሆኑ ሚዲያዎችም ሆኑ የሚዲያ አውትሌትም ሆኑ ምን ሆነ እንደ ጠላት የመቁጠር ባህል አለ። ዲፕሩፍ የሆነ ማለት ነው ዘንድ ከዚህ አንጻር ስናየው ድርጅቱ ጸረ ዴሞክራት ባህሪ ያለኝ የሚለው ትክክል ነው። መልሶ ደግሞ አሁንስ ምንድን ነው የሚያደርገው? ከዚህ ምን መውጫ መንገድ አዘጋጅ ነው? ይህም ችግሮች አሉ የሚለው እያለ ያለው እና በምን ሊፈታቸው ነው የሚለው ነው እንጂ ጥያቄ ውስጥ የሚገባው ነው። አሁን እንቅድም እንዳልኩት ግምገማው ትክክል መሬት ላይ ያለው እውነታ ግን ደግሞ ዲፕሮቲቭ የሆነ የትግልስ ካልቸር ነው። እሺ አቶ ጌታቸው ከዚህ የተለየ አመለካከት ካሉት፣ አልበለዚያ ግን ወደ ሌላው ጥያቄ ልንሄድ ይችላል። ጸረ ዲሞክራሲያዊ ባህሪ ዋሉብኝ ሲል ፓርቱ የገመገመበት እና እኛ የምናይበት የተለየ ሊሆን ይችላል። አሁን ለምሳሌ አቤታዊ ዲሞክራሲ ነው ራሱ ወደ ጸረ ዲሞክራቲክ የሚወስደው ሚሊየ ባህሪ ትን የራሱ አስተያየት ነው ሊሆን የሚችለው። ፓርቲው በዚህ መንገድ ሊገመግም አይችልም። ፓርቲው ስለ ዲሞክራሲና ጸረ ዲሞክራሲ ሲገመግም በሶስት ምትል ነው ከፍሎ ያየው። አንደኛ ይህ አመራርም ይሁን ማንም አባል በእያንዳንዱ ግንኙነት ያለው የዲሞክራቲክ ሁኔታ ነው። ሁለተኛ ፓርቲው አሰራሩን በሚፈቅደው መሰረት እየሄደ ነው ወይ ብሎ ነው የገመገመው። ይሄ ሂደቱ ዲሞክራቲክ አልነበረም ነው። ሰዎቹም በግለሰቦች ደረጃ አባልም አመራርም የነበረው ግንኙነት ዴሞክራቲክ ግንኙነት አይደለም ብሎ ነው የገመገመው። ሶስተኛው ፓርቲው በዋናነት የሚመራው የትግራይ ክልል ነው። ስለዚህ የትግራይ መንግስት የትግራይ ዜጎቹ ዴሞክራቲክ ኢንቫይሮንመንት ነበረ አልነበረም የሚለው ነው። ይሄ ዜጎች መብት የምንለው ማን ነው? የመደራጀት ነፃ ሚዲያ የመኖር ሀሳብን በነፃ የመግለጽ ምናምን የሚባሉ በደንብ በአግባቡ እንዲተገበሩ አላረኩም ነው አመራሩ እያለው ያለው ድርጅቱ እያለው ያለው። እንደ አንድ ነዋሪ እንደ ዜጋ ሳየው አቤታው ዲሞክራሲ በራሱ ጸረ ዴሞክራቲክ ነው። ሁኔታው ዴሞክራቲክ እንዲሆን አያደርግ የመሀሪ አገላለጽ አልጋራም። አቤታው ዲሞክራሲ የሚፈቅደውን አሰራር ሂደት በህዝቡም በድርጅቱም ሊኖር የሚችል ዴሞክራቲክ ኤንቫይሮንመንት መፍጠር አልቻለም አመራሩ በሚል ነው እኔ የምገልጸው። እሺ አንዱ ነጥብ ለመጨመር አብዮታዊ ዲሞክራሲ እንደ ችግር የሚያደርግ እንዳስቸጋሪ የሚያደርገው እና በፕራክቲስ ደግሞ ትግራይ ላይ እያየን ያለው ለ በኢትዮጵያ ደረጃ የምናየው የእኔ አውቅልሃለሁ አስተሳሰብ ነው። ህዝቡን እየበደለ ያለው የድርጅቱ አመራር የድርጅቱ ካድሬ ሆኖ እያለ አመራሩና ካድሬውን እየበደለው ያለውን እየፈጠረው ያለውን ግፍ የሚኮንን ሀይል ራሱ እንደ ጠላት የሚቆጥር አካሄድ ነው። ይ ደግሞ እልም ያለ ጸረ ዲሞክራሲ። በግምገማው የሰፈረው ሌላ ነጥብ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት አለበት ይላል። እና በዚህ ላይ እንግዲህ አቶ ጌታቸው አረጋዊ ይሄ ነው እኔ ዋናው የድርጅት ችግር የሚመስለኝ ተፈጥሯዊ የሆነ ሂደቱን ጠብቆ እንዲሄድ አላደረገም የአመራር መተካካቱ የሆነ መካኒካል በሆነ መንገድ መተካከት አለ ብሎ አንድ ፎርሙላ መጣ። ክሊር የሆነ አሰራር የለውም፣ መርህ የለውም። ስለዚህ ቦታ የያዘ ሊቀመንበር ሰው ማውጣት የፈለገበት ያውጣል፣ ማቆየት የፈለገውን ያቆያል። እና ይሄ በጣም የጎዳው ይመስለኛል። ተፈጥሯዊ የሆነ ሂደት ጠብቆ አዲሱ የተማረ ወጣት ወደ አመራር እንዲመጣ የማድረግ መካኒካል በሆነ ነገር የሚመጣ አይደለም። ሁኔታውን ማመቻቸት፣ ክፍት ማድረግ መድረኩ። ግን አመራሮቹ ያደረጉት ምንድን ነው? ባለፈው አምስት ስድስት ዓመታት አቅም ያለው ወጣት የሚጠይቅ እውቀት ያለው ለአመራርም አስፓየር የሚያደርግ ከሆነ መምታት፣ ማባረር፣ ሁኔታውን እንዳይመቸው አድርገ እንዲወጣ ማድረግ ነው የነበረው እና ይሄ በጣም ትክክለኛ ግምገማ ነው። ይሄ ካላሻሻለም ድርጅቱ መቀጠል አይችልም ብዬ ነው የማምነው። አቶ መሀሪ ጌታቸው ያለውን እንጋራለን በተወሰነ መልኩ ለሰፋ አድርጌ ለመግለጽ ያህል ግን ምንድን ነው የተፈጠረው ድርጅቱ በሆነ በተለይ ከዘጠና ሰባት ምርጫ አካባቢ ጀምሮ አባልነት ከፍ ታረገ ማስ የድርጅቱ መርሆች አውቆ የፖለቲካ ጥንካሬውን ለሚወክለው ህዝብ ያለው ህዝባዊነት፣ እንዲሁም ደግሞ የተነሳበትን ዓላማዎች በደንብ ያወቀ ነው ወይ ብለው ሳይገመግም ሰው በማስ ነው የሚገባው ወደ ትፔሌ ምን ፍለጋ ጠቅም ፍለጋ ለጥቅማቸው ብቻ እንጂ ለድርጅትም ህልውና ለሀገሪቱም ለህዝብም ህልውና የትግራይ ትግል ማስቀጠል ምንም ግድ የሌላቸው አባላት ውስጥ ያሉትን ወይ ውስጥ የነበሩትን አሁን የአመራር አቅም ፈጥረው መተካካቱን ቀጣይነት እንዲኖረው ማድረግ የሚችል የነበሩት ሰዎችን የራሳቸው ጥቅምን ለማስጠበቅ እንዲወጡ አድርገዋል። ትግራይ ላይ ያለው ወይ ደግሞ የትግራይ የተማረ ወጣት እስከ ቅርብ ጊዜ እኮ የድርጅት አባል ነበረ የሚጥቀማቀው ፊታቸውም አባል ነበረ፣ እኔም አባል ነበር። ሌላ ጓደኞቻችንም አባል ነበሩም። አዲሱ ትውልድ የሚባለው በድርጅት ውስጥ ነበረ፣ መጨረሻ ላይ ድርጅቱን ትቶ ነው የወጣው። በሁለተኛ በኩል ደግሞ ሀሳብ የለም ድርጅት ውስጥ ያረጀ ያሰጀ ሀሳብ ነው ያለው። ወጣቱ፣ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅቱ በዚህ መሄድ አለበት ሲል በድርጅት ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ነው አንተ ባልኩህ አይሄድም አንጃነ በማዕከላዊ መታ ነው ምናምን ተብሎ እየተመጣ ወጣ። አሁንም ቢሆን መሰረታዊ የሆነ ያስተሳሰብ ለውጥ ካላመጣ ድርጅቱ ላለፉት ጊዜያት የሄደበትን ጉዞ የፈጠራቸው ስትራቴጂክ ስህተቶች ዜጋ ናቸው ብሎ አዲስ ሀሳቦች እንዲመጡ አይዲዮሎጂውን መርምሮ እንደ አዲስ ማስተካከያ ማድረግ የማይችል ከሆነ፣ አሁንም ቢሆን ወጣት አስገባለሁ። ግን ድርጅቱ እከተለዋለሁ የሚለውን መስመርም የልማትና ፖሊሲ ስትራቴጂዎችን በጣም ጠባብ አውቴትድ ናቸው። አዲሱን ዳይናሚዝም ማስተናገድ አይችሉም። ከትግል አጋሮቹ ወይም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበትም ይጠቅሳል። እና በዚህ ላይ እንግዲህ አቶ ጌታቸው ያው እንግዲህ ዛ ውስጥ ምን ብለን እንደገመገመ እንኳን ባናቅ፣ ግን አጠቃላይ ሀገሪቱ ውስጥ ያለው የስልጣን ሽኩቻ እያየ ነው ነው አቅም የሌለው ስልጣን ለሌላ ለግል ጥቅም የሚያውል ስልጣን አብዝ የሚያደርግ ሀይል በጣም እየታየ ነው። በጣም ሪአክሽነሪ የሆነ አዳር የሆነ እንቅስቃሴዎች አሉ። ብሄር መሰረት አድርጎ አንዱን ብሄር ሌላኛው ብሄር ነው ወይም የሌላኛው ብሄር ድርጅት ነው እየበደለ ያለው የሚሉ ፕሮፓጋንዳዎች እያየንበት ያለው ሁኔታ ነው ያለው። ከዚህ ጋር ተያይዞ የኢህአዴግ አራቱ ድርጅቶች የጋራ ዓላማ ኑሯቸው በጋራ ኮንሰንሰስ ላይ ሆነው እየመሩ እንዳልሆነ እየታየ ነው። አንዱ የህወሀት አባል የሆነ በግልጽ በአዴን ወይም የኦህዴድ አባል የሆነውን እንደ በአዴን እንደ ኦህዴድ ስሎጥ ስናስሳደብ በኦፖዚት እንደዛ የወደድ አባል ሆኖ ግን ህወሀት ሲኮንን የሚታይበት በሶሻል ሚዲያ ይሄ የምታዘብበት ጉዳይ ነው ያለው። ስለዚህ ጥሩ የሆነ እንትን ላይ እንዳልነበሩ የሚታይ ነገር ነው ይሄ። እንዴት ነው የገመገሙት እንዴት ነው የሚያደረጉት ወደፊት እናያዋለን። ግን እኔ የሚሰጠው አስተያየት ምንድን ነው መጀመሪያ የሀገሪቷን የቀጣይ እጣ ፈንታ ማየት እና አሁን ያሉ ችግሮች ፈታ እንዴት ነው መሄድ አለባት፣ ህዝቡ ምንድነው የሚፈልገው የሚል አጀንዳ ከተያዘ ችግር የለውም፣ ልዩነት አይኖርም። አይ የራሴ ዝና የራሴ ጥቅም እዚህ ላደርግ የሚል አሁን የሚታይ ካለ አዲስ የህዝበኝነት ፖፕሊስ ትረንድ አንጻር ከታየ ግን አደገኛ ነው የሚሆነው። እንዴት አብረው ይሄዳሉ? እንደዚህ በጣም ፖላራይዝ የሆነ ግንኙነት አንድ ድርጅት ውስጥ ተፈጥሮ እንዴት ነው የሚካሄደው የሚለውን በጣም ያሳስበኛል። በነገራችን ላይ የብአዴንም፣ የኦህዴድም፣ የዴደንም፣ የሁሉም አንድ ፕሮግራም ነው። ምንም አይነት ልዩነት የለውም። ኮማም ልዩነት የለውም እና አንድ ፕሮግራም ሆነህ ግን የየብቻ በጣም የተለያየ እንትን መሄድ መሪ የመሆን መፈለግና መሪ መሆን ያለን ነው የሚመስለኝ። ስለዚህ ውሀቂ ይሄ ችግር ነው ብሎ ገምግሞታል። እንዴት ነው የሚፈታው? እንዴት ነው መሄድ ያለበት? ያው ወደፊት ምንያው ይሆናል። አቶ ምሀሪ ዮሀንስ፣ እኔ እዚህ ላይ ከጌታቸው ለየት ያለ ሀሳብ ሊኖረው ይችላል አሁንም አሁን በሀገሪቱ ያሉ በተለይ ደግሞ የትግል አጋሮቹ ወይም ደግሞ በተለይ ኢህአደግ ውስጥ ያሉት አራቱ ብሔራዊ ድርጅቶች የነበረው ግንኙነት ምን ላይ እንዳለ ያው አልደግሞን ቅድም እየተነገረ ያለው መሬት ላይ ያለው እያየን ያለ ነው። ሀገሪት ላለፉት ሁለት አመታት በተከታታይ ከቀውስ አትወጣ የሀገሪቱ ህልና አደጋ ላይም የጣለ ሁኔታ የተፈጠረበት ሁኔታ ነው ያለው። ይሄ ከየት የመለጨ ነው? ብትን ተመልሼ አሁንም ቅድም ያነሳኋቸው ነገሮች አሉ አቤታዊ ዲሞክራሲ አሰራር ተከትሎ ከጽና ሰባት አመት ምሕረት በኋላ የመጣው በአንዱ ሰው ላይ የተንጠለጠለ እንዲሁም ደግሞ ኢህአዴግ ራሱን በአንድ ጠባብ ቤቱን ዘግቶ የከፍተኛ አመራሩ ወይ ደግሞ በፖሊስ ቢሮ ደረጃ ያሉ በምክር ቤት ደረጃ ያሉ ሰዎችን ብቻ ሰብስቦ በራሱ ጠባብ መነጽር እያየ በተቋሞችና በህግ የተመሰረተ ሳይሆን በሰዎች በሽንግልና በምናምን በ የሰዎች ትክክር ላይ የተመሰረተ አካሄድ የፈጠረው ናቸው ብዬ ነው የምገመግመው። በተለይ ደግሞ የቀድሞ ጠቅላይ ሚኒስትር የቀድሞ የኢህአዴግ ሊቀመንበር አሁን በሕይወት የመምጣት መለስ ማለት ነው። ስልጣናቸው ለማደላደል በዋናነት ፌዴራሊዝሙን ራሱ እውነተኛና ዴሞክራሲያዊ ፌዴራሊዝም እንዳይሆን ጨፍክገው ይዘው በየጊዜው ሲለፈለፍባቸው የነበሩ ቃላቶች አሉ። ጠባ ትንከተኛ ምናምን እያለ እውነተኛ በህግና በተቋማት የተመሰረተ ሥርዓት ዴሞክራሲያዊ ሥርዓት ከመገንባት ይልቅ በጣም አሳኝ የሆኑ የፍረጃ ቃላት ጠባ ምናምን እያሉ ይዘው የቆየ ነገር አለ ና እሳቸው ሲሞቱ፣ የስልጣን ሽኩቻውም ሲመጣ በኋላም የሀገሪቱ የፖለቲካ ለውጥ የፖለቲካ ዳይናሚዝም ኢህአዴግ ከሚያስብበት አንግል ውጭ ሆነው ሰጥተው የፖለቲካ ጫና ህዝቡ ላይ የሚደርሰውን የፖለቲካ ኢንዶክትሪኔሽን የፖለቲካ አስተሳሰብ ከኢህአዴግ አስተሳሰብ ውጭ እየወጣ እንዲሁም ፓርቲዎችም ብሔራዊ ፓርቲዎች ቤተ ኦሮሚያ ና አማራ ክልል ላይ ያሉ ወደዛ እያዘነበሉ የሚሄድበት ነገር እየተፈጠረ ይመስለኛል። እና በዋናነት ይሄ ኢህአዴግ በህግ የበላይት እና በተቋማት የበላይነት እንዲሁም ደግሞ ስርዓት ያለው አሰራር ባለመከተል ከዛ ይልቅ በሰዎች የተመሰረተ የሽንግልና የሚመስል ነገር አንተ ይሄ የሚውሰድ አንተ ይሄ የሚውሰድ ምናምን ተብሎ ጠባብ ድርድር ላይ የተመሰረተ አሰራር የፈጠሯቸው ናቸው። ከዛ ቀጥሎ በተፈጠረው የፓወር ጋፕ ማን ስልጣን ያዝ ማን ሊሆን ይችላል ይሆን የሚለውን በመሀል ሀገር ወይ ደግሞ በማዕከላዊ መንግስት የተፈጠሩ ሽኩቻዎችም አሉ። አሁንም በግልጽ እያየናቸው ያለ ነው። ኦፒዲየም እያነሳው ያለው ባህሪንም እያነሳው ያለው መላፌ ላላው ድርጅቶችም ላይ ያለ የሚናያቸው ነገሮች እነዚህ ነገሮች ናቸው ብዬ ነው የምወስደው። ቴልፍ ጥፋቴ ነው፣ ከትግል አጋሮቼ ጋር የነበረኝ ግንኙነት ችግር ነበረበት፣ ለዚህ ደግሞ ተጠያቂ ነኝ ካለ ትክክለኛ ግምገማ ነው። በዋናነት ግን አሁንም እንዴት ይፈታዋል የሚለው ያው፣ መግለጫው ትንሽ ጠወቅ ያለች ስለሆነች፣ ዝርዝር ነገሮችም ቤታቸው እንዳለው አላየንም፣ አልሰማንም ምን ብሎ እንደተወያየ ግን አሁንም ቢሆን ትናንትና በጠባብነት ያስፈርጅ የነበረ ጥያቄ አሁን ዲሞክራሲያዊ ጥያቄ ሊሆን ይችላል። ትናንትና በትምክህት የሚያስፈርጅ የነበረውን አሁን ዲሞክራሲያዊ ጥያቄ ነው ብሎ የህዝብ የማስ ሳፖርት ሊኖረው ይችላል እና ጥንቃቄ የሚያስፈልገው ነገር ነው። እሽ እንግዲህ አቶ ጌታቸው አረጋዊ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ።